ጠቅላይ ሚኒስትሩ ፕሬዚዳንት ዶክተር ሙላቱ ተሾመ መስከረም 292010 ዓ ም ለሁለቱም ምክር ቤቶች ያደረጉት ንግግር ላይ ተንተርሰው ከምክር ቤት አባላት ለቀረቡ በርካታ ጥያቄዎች ምላሽ ሰጥቷል። በዚህም መሰረት በቅርቡ ስለተካሄደው የገንዘብ ምንዛሪ ለውጥ አስፈላጊነት፣ ስለ መድብለ ፓርቲ ስርዓት አስፈላጊነትና መንግስት በዚሁ መስክ እያካሄደ ያለው እንቅስቃሴ ሰፊ ማብራሪያ ሰጥቷል። የአቶ አባዱላ ገመዳና አቶ በረከት ስምኦን ከስልጣን መውረድ በተመለከተ ለቀረበ ጥያቄም የአቶ በረከት ስምኦን የስልጣን እለቃለው ጥያቄ ቀደም ብለው የቀረበና ምክክር ሲደረግበት የቆየ መሆኑን፣ በስተመጨረሻ ግን መውጣት አለብኝ ብለው ጠንካራ አቋም በመያዛቸው በዚሁ የተከናወነ መሆኑን፣ የአቶ አባዱላ ገመዳ ግን በቅርቡ የቀረበ በመሆኑ ገና ምክክር እንደተጀመረ ጠቁሟል። በሀገሪቱ እየተፈጸሙ ያሉ ደም አፋሳሽ ግጭቶች ምንጫቸው ምንድን ነው ተብሎ ከአንድ የምክር ቤት አባል ለቀረበ ጥያቄ እንዲህ ብለዋል። ይህ የተሳሳተ አስተሳሰብ ደግሞ ፖለቲካዊም ኢኮኖሚያዊም ምንጭ ያለው እንደሆነ ለማስቀመጥ ሞክረናል። ፖለቲካዊ ምንጩ ህዝቦችን በአንድ ዓይን የማያይ አመራርም ሆነ የፐብሊክ ሰርቪስ ሰራተኛ፣ የጸጥታ ተቋም አካላት በሚኖሩበት ጊዜ ህዝቦች በየትኛውም አካባቢ ቢኖሩ ያው የኔ ናቸው የማይል ይሄኛውን የኔ ያኛውን የዛኛው ህዝብ እያደረገ በመከፋፈል በህዝቦች መካከል ያለውን የነበረ መስተጋብርም ጭምር ለማፍረስ የሚሰሩ ኃይሎች በመኖራቸው ምክንያት ነው። ይሄ ፖለቲካዊ ምክንያት መፈታት አለበት። ይሄ ግጭት የወሰን ግጭት አይደለም። ይሄ ግጭት የተከሰተበት ዋናው ምክንያት የኪራይ ሰብሳቢነት ጉዳዮች ያልተፈቱ በዛ አካባቢ በመኖራቸው ነው። አንደኛው ቅድምም ለግጭት መንስኤ ይሆናል ያልኩት በዚህ አካባቢ የሚካሄደውን የጫት ንግድ በምናይበት ጊዜ የጫት ንግዱን ሞኖፖሊ ለመያዝ የሚደረገው ሩጫ ለዚህ ግጭት ብሔራዊ መልክ እንዲይዝ አድርጎታል። ሁለተኛ በዚህ መስመር ላይ የሚያልፈው የጥቁር ገበያ የዶላር በተከታታይ ባደረግናቸው ኦፕሬሽኖች ከዚህ መስመር በአንድ ወር ጊዜ ብቻ ሁለት ሚሊዮን ዶላር ይዛል። ስለዚህ በዚህ አካባቢ የሚመላለሰው የጥቁር ገበያ የኮንትሮባንድ እንቅስቃሴ የብሔር መልክ እንዲይዝ ተደርጓል። ምክንያቱ ደግሞ እንደዚህ ካልተደረገ በስተቀር ግጭቶቹ ካልተፈጠሩ በስተቀር እነዚህ ጥገኛ ኃይሎች ይሄንን ንግድ የማስቀጠል እድላቸው በሰላማዊ ሁኔታ ሊቀጥል እንደማይችል ስለሚያውቁ ነው። ግጭቱ በማብረድና አጥፊዎችን ለሕግ በማቅረብ ረገድ የመከላከያ ሰራዊቱ ዘግይተዋል ተብሎ ከአንድ የምክር ቤት አባል ለቀረበ ጥያቄም ተከታዩን ምላሽ ሰጥቷል። ይህ አስተያየት በመሰረቱ ትክክል አይደለም። በዚህ ዕለት ውስጥ በዚህ ጥገኝነት ምክንያት የተፈናቀሉ ወይም ግጭት ውስጥ የወደቁ በአሰቃቂ ሁኔታም ደግሞ የተገደሉ የኅብረተሰብ ክፍሎች እንዳሉ ከዚህ በፊትም ትገልጫለሁ። መከላከያ ሰራዊታችን ፈጥኖ ባይደርስ ኖሮ እዛው የተፈናቀሉ ሰዎች የሚሰጡት ምስክርነት እልቂቱ የባሰ ይሆን ነበር። በየክልሉ እየተጠናከሩ ያሉት የልዩ ኃይል አባላት መፍረስ አለባቸው ተብሎ ከአንድ የምክር ቤት አባል ለቀረበ ጥያቄም የክልሎች የፖሊስ ኃይል አደረጃጀትና ደረጃ ማውጣት የተወካዮች ምክር ቤት ስልጣን መሆኑን በመጥቀስ በዚህ ረገድ ብዙ ነገር እንዳልተከናወነ ወደፊት ሊሰራበት እንደሚገባ አመላክተዋል። ከአገራዊ ጉዳዮች ወጣ ብለው የዓለም አቀፍ ማህበረሰብ ለሶማሊያ ያደርገ የነበረውን ድጋፍ መቀዛቀዙን አስመልክተው ጠቅላይ ሚኒስትሩ ሲያብራሩም በቅርቡ እንዳያችሁት አልሸባብ በሶማሊያ ታሪክ ውስጥ ታይቶ በማይታወቅ ሁኔታ ከባድ የሆነ ጉዳት አድርሷል። እኛ ይሄ ጉዳት እንዳይደርስ ከፍተኛ ጥረት ስናደርግ ነበር የቆየ ነው። ዓለም አቀፉ ህብረተሰብ የተወሰነ መረጋጋት በሶማሊያ እንደመጣ በማየት ከዚህ ቀደም የሚሰጠውን ድጋፍ በሚፈለገው ደረጃ ባለመስጠቱ ምክንያት ይሄ ጉዳት ደርሷል። ከዚህ ተምሮ የዓለም አቀፉ ህብረተሰብ አሁንም ድጋፉን አጠናክሮ እንዲቀጥል እንጠይቃለን። በተለይ ከጎረቤት ሀገራት ያለው የዲፕሎማሲ ፖለቲካዊና ኢኮኖሚያዊ ትስስር እየጎለበተ ነው ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በደቡብ ሱዳን ጉዳይ ከተናገሩት የሚከተለው ይገኝበታል። በሰፊው ከሚመለከታቸው የደቡብ ሱዳን ተፋላሚን የፖለቲካ ኃይሎችም ጋራ ተከታታይ ውይይቶች አካሂደን አሁን በቅርቡ ሁሉንም አካታች የሆነ የሰላም ኮንፈረንስ እንዲካሄድ ስምምነት ላይ ደርሰናል። የደቡብ ሱዳን መንግስትም ይሄን ተቀብሎት እየሰራ እንገኛለን። ጠቅላይ ሚኒስትሩ ከሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያ ከሰጡ በኋላ ምክር ቤቱ ፕሬዚዳንት ዶክተር ሙላቱ ተሾመ ያደረጉትን ንግግር አጽድቆ የዛሬ ውለውን አጠናቋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም